እንደምናመሻችው፣ የጋቢና ቪ አድማጮች የዛሬ ረቡዕ የካቲት 11 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በምሽቱ ከሚሰሙት ዝግጅቶቻችን መካከል የኢትዮጵያ የአካባቢ ጥበቃን ጉዳዮችን የሚመለከት አረንጓዴ ፍርድ ቤት ለማቋቋም ረቂቅ አዋጅ እያዘጋጀች ነው። የኛ ሀገርም በዛ መልኩ ማሄድ በአካባቢ ጥበቃ ላይ እየተሰራ ያለውን እየተሰሩ ያሉ ስራዎች ይበልጥ አጠናክረን ብንሰራ ያግዛል ዶክተር አየለ ሄጋና ናቸው። በምሽቱ ይዘናቸዋል። በሌላ በኩል በቻይና የሚገኙ ተማሪዎችን ለመደገፍ መንግስት የሁለት መቶ ዶላር በጀት ለሁለት ወራት በጅቷል። በአንጻሩ የተማሪዎቹ ወላጆች የሚሉት አላቸው። እሱ በጣም ከባድ ችግር ላይ ነው ያሉ ወደ ሀያ አምስት ቀን ገደማ ይሆናቸዋል። ዶርም አይወጡም፣ በራ አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። ወይዘሮ የጉና ወርቅ ሀሰን ናቸው። ልጃቸው በውሃን ቻይና ግዛት ተማሪ ነው። መንግስት ከገንዘብ ድጋፉ ይልቅ ልጆቻችንን ወደ ሀገር ይመልስልን ሲሉ ጠይቀዋል። በምሽቱ ይደመጣል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። እናንተን በማስተናገድ ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ላጫጭር ዜናዎች ካብታሙ ስዩም ጋር ልተዋችሁ። አመሰግናለሁ ኤደን። የፌዴራል መንግስት ከውጭ ኃይሎች ተመሳጥሮ የትግራይን ሰላም ለማወክ እየሠራ ነው ሲሉ የህዋት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ዶክተር ደብረጽዮን ይህንን ያሉት የህዋት ምስረታ 45ኛ ዓመት የካቲት 11 በዛሬው ዕለት በመቀለ ከተማ በተከበረበት ጊዜ ነው። በንግግራቸው በአሁኑ ጊዜ በእኩልነት የተመሰረተ አንድነት በመከተል መጓዝ ያስፈልጋል፣ ካልሆነም የትግራይ ህዝብ በትግሉ ያመጣውን መብት እጁ ላይ ነው ያለው ብለዋል። በሌላ በኩል የፌዴራል መንግስት ከውጭ ኃይሎች ተመሳጥሮ የትግራይን ሰላም ለማወክ እየሰራ ነው ለሚለው ክስ የብልጽግና ፓርቲ የህዝብ የውጭ ግንኙነት ዘርፍ ኃላፊ አቶ አወሎ አብዱ ሲመልሱ የኢትዮጵያ መንግስት በምስራቅ አፍሪካ ሰላምንና መረጋጋትን ለመፍጠር እየሰራ እንደሆነ ገልጸው ለዚህ ማሳያ ከኤርትራ ጋር ሰላም መፈጠሩንና በሱዳን ውስጥም መልካም ስራዎች እየተደረጉ እንደሆነ ጠቅሰዋል። ለዚህ ማሳያ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል ተሸልመዋል። በሊቀመንበሩ የቀረበው ውንጀላም መሰረት የለውም ብለዋል። በእኩልነት የተመሰረተ አንድነትን አስመልክቶ ዶክተር ደብረጽዮን ላነሱት ሲመልሱ ከአሁን በፊት ነው እንጂ በአሁኑ ጊዜ እኩልነት ለመፍጠር የሚያግዝ አደረጃጀት ተፈጥረዋል፣ ሲሉ አስተባብለዋል። በትግራይ ህዝብና መንግስት ላይ ስም ማጥፋት አለ ለተባለው ህዋት ከትግራይ ህዋትን ከትግራይ ህዝብ ነጥሎ ማየት አስፈላጊ ነው ብለዋል። ዛሬ የኬንያ ሰሜናዊ ምስራቅ ክፍለ ግዛት ውስጥ ተጠርጣሪ የአልሸባብ ታጣቂዎች በአንድ አውቶቡስ ላይ ተኩስ ከፍተው አራት ሰዎች መግደላቸውን የኬንያ የጸጥታ ባለሥልጣናት አረጋገጡ። የሶማሌው እስላማዊ ነውጠኛ ቡድን ኬንያ ሶማሌ ውስጥ ወታደሮቿን በማስገባቷ ለበቀል በአካባቢው በአውቶቡሶችና ሌሎችም ተሽከርካሪዎች ላይ በተደጋጋሚ ጥቃት ያደርሳል። የዛሬው ጥቃት የደረሰው አውቶቡሱ ከማንዴራ ወረዳ ወደ ናይሮቢ በመጓዝ ላይ እንዳለ መሆኑ ነው የተገለጸው ማንዴራ በስተሰ ሰሜን ከኢትዮጵያ በስተምስራቅ ደግሞ ከሶማሌ ጋር ትዋሰናለች። ዓለም አቀፉ ማኅበረሰብ ዕውቅና የሰጠው የሊቢያ መንግሥት ጄኔቫ ላይ በተባበሩት መንግሥታት ድርጅት አመቻችነት እየተካሄደ ካለው የሰላም ድርድር ራሱን አግልሏል። የትሪፖሊው መንግሥት ዛሬ ይህንን እርምጃ የወሰደው የተቀናቃኙ መንግሥት ኃይሎች ትሪፖሊ ወደብን ከደበደቡ በኋላ መሆኑ ተገልጿል። ጥቃቱ ከባድ የአካባቢ ደህንነት አደጋ ሊያስነሳ ነበር ተብሏል። የቀድሞው ጄኔራል ሐሊፋ ሐፍተር የሊቢያ ብሔራዊ የጦር ሰራዊት ወደቡን በሚሳይል እየደበደበ ሲሆን በስፍራው የነበረው የነዳጅ ዘይት ማጓጓዣ በጥቂት ሜትሮች ርቀት እንደሳተው የተገለጸ ሲሆን፣ ቢመታው ኑሮ ከባድ የተፈጥሮ አካባቢና ሰብአዊ ጥፋት ያደርስ ነበር ሲሉ የመንግስቱ የነዳጅ ኮርፖሬሽን ኃላፊ አመልክተዋል። አድማጮች ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ በስድስት ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት ሀያ ስድስት የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻናት ተብላ የምትታሰበው እና ወደ አስራ አንድ ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሀል በቻይና የሚገኙ ወደ ሶስት መቶ ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ታ ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህም በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑም ወደ አራት ሺህ የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለሶስት መቶ ተማሪዎች ለሁለት ወራት የሚቆይ ይህ ሁለት መቶ ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል። ኮሮና ቫይረስን በተመለከተ ያሉት ዴቨሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ከተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ፣ ወደፊትም ኮሚኒኬሽናችን እንዴት መቀጠል እንችል አለበት፣ እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዘ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ እራሳቸውን ለመከላከል እና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት ውጥረት አበ ለተጨማሪ ወጪ የተዳረጉበት ሁኔታ ስላለ ተማሪዎቻችንን፣ ለመደገም ለማገዝ የሚያስችል የገንዘብ በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ። እኔ ስሜ የጉና ወርቅ ሀሰን ይባላል። ድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዛን ከተማ የሶስተኛ ዓመት ኢንጂነሪንግ ተማሪ ነው እና የኔዚያ ንሳ ሁሉንም ተማሪ በመወከል ነበር። እሱ በጣም ከባድ ችግር ላይ ነው ያሉት። ወደ ሀያ አምስት ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በራ አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት እንደሚነግሩ ከሆነ ኘዋለሁ በሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይ ሄደን ነበረ። ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ መቶ አካባቢ እንሆናለን። አሁን አርብ ዕለት የሄድነው ከዛም በፊት ማክሰኞ ዕለት በግሌ ሄጅ የነበረ ውጭ ጉዳይ ቆንስላ ጽሕፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ ጊዜ ወደ ሀገር ይመለስ የሚል ነው። መንግስት ይተባበረንና ወደ ሀገራችን እንመለስ ነው ይመስል ጥያቄ እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበረ ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ፍድሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግል የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው በቃ በራሳችንም ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ። ይሄ ነው በቃ ጥያቄ እና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን፣ ማጸነዋለሁ። ስሜ ቶቤክ ሀሰን ይባላል። እጄ በሸዋንግ ሶስተኛ ተማሪ ነው። አሁን በአሁኑ ሰት ደሞ መንግስት በቀለ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አንፈልገም ምንም አያደርግልንም። ከዛ ምግብ የሚሆነውን ምግብ የሚያገኙት በሳምንት አንድ ቀን ፈቀድላቸው ከትምህርት ተፈት መሴቱ ያኛውንም አራትና አምስት ኪሎሜትር ሄደ የሚከፈት በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን አራት ኪሎ ሜትርና አምስት ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤቶች ያሉት ወደ ስልሳና ሀምሳ አካባቢ ናቸው። ሁሉም አይወጡ። ለመግዛት ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ ነው የሚገዙት፣ በሻንጣ ነው የሚገዙት። በጣም ብዙ ነው። ያቱም ሽ ስለሚያዩ ከተማሮች ያቸላል ያን ሁሉ ተሸክመ መግባት ስቃይ ነው። እንደው ስቃይ ነው ያሉት። አሁን አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህች ምግብ ብቻ በልተ የምናደርጋለን አእምሯችን ግን እየተበላሸ ነው ያሉት ነው የሚ እነሱም እኛም የምንፈልገው ምንድን ነው? ልጆቻችን በስራ የሚመለሱ የሄዱት መሰዎች አገር ጠቅሞ ቤተሰቦቻቸው ሊጠቅሙ ሰዋቸው ነበር፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በአለም ላይ መጥፎ ደረጃ እየተወራ ነው ያለው። ለእኛ ብቻ አይደለም። ጠቅላይ ሚኒስትር ጉሉም ደብዳቤ ሰጥተናል፣ ግን መልሱ እየጠበቀ ነው ግን መልሱ ምን እንደሆነ አልገባንም። ምንም ምንም ሰጣለን እና እንደዚህ እናደርጋለን። በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል። አሁን ያለ ነው ያው በጣም ነው የሚያስፈራው። በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው። ይህን ያክል ሰው በቀን ከዘጠና ሰባት በላይ ሰው መቶ ሰው አዲስ ሰው ሞተ ሲባል እና በቀን ወደ አስራ አራት ሺህ አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከሀያ አንድ ቀን በላይ ስለቆየን ብዙዎቹ እንደም ሙሉ በሙሉ ጤነኛንን በምንባል ሁኔታ ላይ ንን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ ያስገብቶን አስራ አምስት ቀን ከዛም በላይ እንደውም ኳረንታስ ተስቀምጦን ጤንነታችን ሲረጋገጥ ለመልቀቅ ቢወስዱ በጣም ጥሩ ነው። እኛ አሁን ኢትዮጵያ ሕዝብ ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን አስራ አምስት ቀን እንደውም ከዛ በላይም ኳረንታስ ገብተን እንቀመጣለን፣ እንመረመራለን፣ አስፈላጊውን ሁሉ ማድረግ ተደርጎልን ወደ ሕዝቡ ቢያቀላቅሉ ጥሩ ነው ብዬ ነው የማስበው። እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር እስቲ ብረዳን ለመርዳት ሊሞክር አሪፍ ነው። ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሀን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። በመደመጥ ላይ የሚገኘው ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪዮኤ ነው። በፌስቡክ ቪኤ አምሃሪክ ላይ እየተደመጥን እንገኛለን በቀጥታ ስርጭት እንዲሁም ደግሞ በትዊተር ሀሽታግ ጋቢና ቪዮን በመጠቀም አስተያየትም ካላችሁ ልታደርሱን ትችላላችሁ። እዛው ፌስቡክም ላይ መልእክታቻችሁን አስቀምጡልን። ጋቢና ቪዮኤ አት ቪዮኒስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው በነጻ ደውላችሁ ድምጻችሁን መልእክት አስቀምጡልን፣ እንደውላችኋለን። ቀጣዩ ደግሞ ኢትዮጵያ ሥነ ምህዳርና አካባቢን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት ፍርድ ቤት ለማቋቋም ጉዞዋን ጀምራለች የሚል ዘገባ ነው። የፍርድ ቤቱን ማቋቋሚያ ረቂቅ ሕግ በማዘጋጀት ላይ የሚገኘው የኢትዮጵያ የአካባቢ ደንና አየር ንብረት ለውጥ ኮሚሽን ባልደረባ ዶክተር አየለ ሄጋና ለአሜሪካ ድምጽ ሬዲዮ እንደተናገሩት የፍርድ ቤቱ መቋቋም በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ጉልበት ይሆናል ይላሉ። ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል። ዓለም አቀፍ ምጣኔ ሀብት ተኮር ተቋማት እንደመዘገቡት ኢትዮጵያ ባለፉት ጥቂት ዐሥርት ዓመታት ውስጥ እያደገች ነው። ይህ ዕድገት በኢንዱስትሪዎች መስፋፋት፣ በመንገዶች መበርከት፣ በአገልግሎቶች መሻሻል እንደ ሁኔታው መገለጹ የብዙሃን ተስፋ ምንጭ ነው። ሆኖም ግን ይህ ዕድገት የጎንዮሽ አደጋ እየተወ እንዳያለፍ ከሚጨነቁት መካከል የአካባቢ የደን እና አየር ንብረት ባለሙያዎች ይጠቀሳሉ። በርካታ የብክለት ችግር አለ። ኢኮኖሚ እድገት በተለይም ኢንዱስትሪ ሲያደግ የበካይ ነገሮች ይመነጫሉ። እንደ ፍሳሽ የሚመነጩው ይኖራሉ። ነፋሻ ሆነው ወይም ጋሴስ የምንለው የሚወጡ በካይ ነገሮች አሉ። እንደዚህም ደራቂ ሶሊድ ዌስት የምንለውም ተያያዥ ችግሮች አሉ። ከዛ ባሻገር የተፈጥሮ ሀብቶችን ዘላቂነት በሌለው መልኩ ውሃ ሊሆን ይችላል፣ መሬት ሊሆን ይችላል፣ ደን ሊሆን ይችላል። ሌሎች የተፈጥሮ ሀብቶችን መጠቀም ጋር ታይዘው የሚታዩ ነገሮች አሉ። ዶክተር አየለ ሄጋና የአካባቢ ደንና አየር ንብረት ለውጥ ኮሚሽን የፖሊሲ ህግና ጥናት ክፍል ዳይሬክተር ናቸው። እሳቸው እንደሚሉት ቀደም ብለው የወጡ ስነ ምህዳር ተኮር ሀገራዊና ክልላዊ ህጎች በልዩና በሰፋ ሁኔታ የሚታዩበት ፍርድ ቤት ለማቋቋም ጉዞ ተጀምረዋል። እነኚህ ማህበራዊና ኢኮኖሚያዊ ልማቶች ካ ተቀባይነት ባለው መልኩ ማህበራዊ ደህንነቱን በጠበቀ መልኩ የማይለሙ ከሆነ የዘላቂ ልማት ማረጋገጥ በጣም አስቸጋሪ የምኑበት ሁኔታ አለ። ከዛ ጋር ተያይዞ የእንደ ሀገር በርካታ አካባቢ ህግን የሚተገብሩ ቋማት ዘረጉበት ሁኔታ አለ። በርካታ ህግና ህጎችና ፖሊሲዎች እንደዚሁ ወጥተው በስራ ላይ የዋሉበት ሁኔታ አለ ማለት ነው። እነኚህ አካባቢ አስተባባሪ ፍርድ ቤቶች እኔ አካባቢ ጉዳዮች ላይ በተፋጠና መልኩ የውሳኔ መስጠት የሚችሉ አንጻራዊነት የምክንያታዊ አጭር ጊዜ ውስጥ ውሳኔ ለመስጣት ብቃት ባላቸው ዳኞች፣ ባለሙያዎች ስራዎችን የሚሰሩ እንዲሆኑ ታሳቢ የሚደረግበት ነው። ዶክተር አየለ የሚመሩት ቡድን በኢትዮጵያ የመጀመሪያ የሚሆነውን አረንጓዴ የአካባቢ አስተዳደር ፍርድ ቤት ለማቋቋም የሚያስችለውን ሕግ በማርቀቅ ላይ ይገኛል። ለመሆኑ መደበኛው ፍርድ ቤት መሰል ጉዳዮችን ለማየት የሚያበቃ ስልጣንና ብቃት አልነበረውም ወይ የሚል ጥያቄ ሊነሳ ይችላል። መደበኛ ፍርድ ቤቶች ሊያዩ ይችሉ ይሆናል። ነገር ግን መደበኛ ፍርድ ቤቶች ከህግ ሙያ በተጨማሪ የአካባቢ ጉዳዮች ተጨማሪ እውቀት የትምህርትንም ሆነ የልምድ ብቃትን የሚፈልጉ ከመሆናቸው ጋር ተያይዞ በውጤታማ በሆነ መልኩ ለመያዝ በተለያየ መልኩ ብዙ ሀገራት ወደዛ እየሄዱ ነው። በተለይም አሁን የደቡብ አሜሪካ ሀገራትን ካየ ነው በስፋት ሄደውበታል። አፍሪካ ውስጥም በስፋት ሀገራት እየሄዱ ያሉበት ሁኔታ አለ። ውጤታማነት እየታያ ነው በዛ መልኩ መሄዳቸው። እንግዲህ የእኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰራ ያለውን እየተሰሩ ያሉ ስራዎችን ይበልጥ አጠናክረን እንድንሰራ ያግዛል የሚል ታሳቢ ነው የተያዘው። ሕጉን የማዘጋጀት እንቅስቃሴው ኢትዮጵያ ለቀጣይ አስርት ዓመታት ልትጠቀምበት ያሰናዳችው የኢትዮጵያ ብሔራዊ የአካባቢ ሕግ ዝግጅትና ማስፈጸም መርሃ ግብር መሠረት አድርጎ የሚከናውን ነው። መርሃ ግብሩ በቀጣይ ሶስት ዓመታት ኢትዮጵያ አካባቢን የሚመለከት የራሷ ፍርድ ቤት እንዲኖራት ወጥነዋል። ይሄ የሕግ ረቂቅ ተገቢው ውይይትና የባለሙያዎች ግብዓት ታክሎበት የኢትዮጵያ አረንጓዴ ፍርድ ቤት እውን ከሆነ በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ኮሚሽኑን ለመሰሉ ተቋማት ጉልበት እንደሚሆን ዶክተር አየለ ህጋና ነግረውናል። ሀብታሙን ለዘገባው እናመሰግናለን። በዛሬው የዘጋቢዎች መስኮት ደግሞ ወደ ድሬዳዋ ወስደን ከአንድ ወጣት ጋር እናስተዋውቃችኋለን። ሲሳይ ጸጋዬ ይባላል። በድሬዳዋ ከተማ በሚገኘው ቴክኒክና ሙያ ኮሌጅ ተምሮ ተመርቋል። በከተማው የስራ እድል ባለመኖሩ ላይ የአካል ጉዳተኝነቱ ተጨምሮበት በቀላሉ ስራ ማግኘት እንዳልቻለም ይናገራል። ነገር ግን የእለት ጉርሱን ለማሟላት በወቅቱ ከነበረችው ሀምሳ ብር ላይ ሰላሳ ብር ጨምሮበት የጀበና ቡና መሸጥ ይጀምራል። አሁን ላይ በሁለት አመት ውስጥ የእለት ጉርሱን ከመሸፈን አልፎ ልጁን በግል ትምህርት ቤት ውስጥ ማስተማር ጀምሯል። ጅምሩን ለማበረታታት ሄዳሽም ባንክም አስራ አምስት ሺህ ብር የገንዘብ ስጦታ አበርክቶለታል። አጅስ አዲስ ቸኮል ከድሬዳዋ ዘገባለሁ። እና የቡና ምናም እያፈላው አካል ጉዳተኛ ነው። በመጀመሪያ ቀን ስራ ሰራ ነበረ። ከዛ ጀምሮ ቀን ስራ እየሰራው ያለው ሌላ ብዙ ሸክሞች ስላሉ መሸከም ምናምን ስላለ እሱን ና ወደ ሙያ አዘነበል። ቀን እየሰራው ወደ ትምህርት መማር ጀመር። ትምህርቴን ኢትዮ ጣሊያን ሙያ ኮሌጅ ቀን እየሰራው ማታማ ነበረ። ከዛ ወደ ኤሌክትሪክ መስመር ዝርጋታ እና ጥገና፣ እነዚህችን ስማር ነበረ ይሄን እየተማርኩ የተማርክ በዚህም ስራ ላገኘው ነበር። አንዳንዴ ይገኛል፣ አንዳንዴ ያገኝ። በዚ ሙያ በቃ ቤተሰብን መምራት ስላልቻል በዚህ እየሰራው ያለው ወደ ቡና ማፍላት ጀመርኩ ማለት ነው። ከዛ ቡናውም እየሰራው ከዛ አገባው ነው። እሷም ባለቤቴም ያው ጎበዝ ነች። ቡና የቡና ልምድ አለ። እሷም ወደዚህ ሙያ እንድትገባ አደረኩ። ያው ትምህርትም ልጄንም ትምህርት ቤት እያስገብች እያስተማርኩ ነው ያለሁት። መቼ ጀመርክ ሁለት ዓመት ና ሲሳይ ከጀበና ቡና ባሻገር ሌሎች ብዙ ነገሮችንም ይሞካክራል ከቡና ውጭ ኮንስትራክሽን ላይ አለም እሰራለሁ ኤሌክትሪክ መስመር ዝርጋታ እሰራለሁ ጥገናዎችንም እንደዚሁ ተጨማሪ ስራዬ ነው እሰራለሁ ዲሽም እሰቅላለሁ ሳትላይቶችን እሞላለሁ ኳስ ቻናሎችን ባንሽ እነዚህ ስራዎችን እሰራለሁ እየተንቀሳቀስኩ ማለት ነው እቃዎች ሙሉ አለኝ ሁሉ ነገር እየሰራሁ ነው ያለ ከቡና ውጭ ምንም እስካሁን ድረስ ኖርማል ውሃ ምናምን እሸጣለሁ እና አንዳንድ ነገር እንትን እያለ ነው። ከነ የተንቀሳቀሱ ነው። ወደፊት እንግዲህ ከዚህ የበለጠ አስፋፍቼ ለመስራት ይሞክራሉ። ለቡና መሸጫ በተከራየው ክፍል ውስጥ ለጥገና የሚመጡ የኤሌክትሮኒክስ እቃዎችም ይታያሉ። ሲሳይ በነኚህ ዘርፈ ብዙ ክህሎቶችና ታታሪነቱ የራሱንና የቤተሰቡን ሕይወት ያለ ችግር መምራት ችሏል። ለመኖሪያ ቤትና ለቡና መሸጫ ቤት ኪራይ በአጠቃላይ በወር 2ሺ ብር ያወጣል። ልጁን በወር 460 ብር እየከፈለ የግል ትምህርት ቤት ያስተምራል። አሁን በቁሳቁስ ቤቱን ከማሟላቱና ከጀበና ቡና ጎን ለጎን ቀዝቃዛዋ ለመሸጥ ከገዛው ግዙፍ ማቀዝቀዣ ወይም ፍሪጅ ባሻገር 6000 ብር መቆጠቡን ይናገራል። ይህ ሁሉ በሁለት ዓመት ውስጥ የሆነ ነው። ባለፈው ሳ ሳምንት የዳሽን ባንክ ለስራ ፈጣሪዎች ባዘጋጀው ስልጠና ላይ ተሳታፊ የነበረው ሲሳይ በአምሳ ብር ካፒታል የጀበና ቡና መጀመሩ ሲታወቅ የስልጣኞችንም የአሰልጣኞችንም ትኩረት ስቦ ነበር። ይህም ሌላ ሲሳይ ይዞለት መጥቷል ሳቢ እንዴት ነው የጀመርከው? በሚል ምንድን ነው ስራ አስበሃል? ያው ቡና ቡና በሚለው ላይ ተነስቶ ነው። ያቺ ቡና ከስንት ለጀመርክ፣ አጋጣሚ ነው። ሽልማት፣ ወንድ ልጅ ተስፋ፣ ደግሞ አካል ጉዳተኛ አሁን ሽልማት ያገኘሁት ወደ 15 ሺህ ብር አግኝቻለሁ። ያችን 15 ሺህ ብር ከዚህ የበለጠ አስፋፍቼ ሌላ ስራዎችን መደብር ለመክፈት አስባለሁ። ወደፊት ኤሌክትሮኒክስ መሸጫ መደብር አስፋፍቼ በዚህ በሙያ የታገዘ ሁሉ ነገር ለመስራት አስባለሁ። ከዚህ የበለጠ አሻሽዬ እኔ ደህና ደረጃ ለመድረስ ስንፈልገው አካል ጉዳይን ሳይበግረኝ ወደፊት እንደኔ አይነት አካል ጉዳዮችን ሰብስቤ ስራ አልፈጠራ ለእነሱ ከዚህ የበለጠ ስራ ፈጠራ በደንብ አድርጌ ኤሌክትሮኒክስ መደብርን ከፍታለሁ።

እንዲረዳ እንፈልጋል። አድማጮች፣ የሲሳይን ታሪክ በምስል ለመከታተል ከፈለጋችሁ ፌስቡክና ድረገጻችንን ብትጎበኙ ታገኙታላችሁ። ጋቢና ቪኤ መደመጡን ይቀጥላል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ስርዓተ ጾታን በተመለከተ ከፍተኛ እንቅስቃሴ ከሚያደርጉ የከፍተኛ ትምህርት ተቋማት ክበቦች ውስጥ በዋናነት የሚመደብ ነው። ባለፈው ሳምንት በነበረው የፍቅረኞች ቀን ላይም የትምህርት መደገፊያ ለሚያስፈልጋቸው ተማሪዎች የሚውል ገንዘብ ለማሰባሰብ አበባና ቸኮሌት እንዲሁም ጌጣጌጦችን በመሸጥ ላይ ጊዜያቸውን አሳልፈዋል። የቡድኑ አባል የሆነችው ሩቲት ባረክ ስለ ገቢ ማሰባሰቢያው ትነግረናለች። በየቫለንታይንስ ዴው ማለት ነው። በየዓመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ኮሎሽ ፈንድ እንሰጣለን ማለት ነው። ከሰባት ዓመት በፊት ነበር የተጀመረው። ዘንድሮም የተለያዩ ካፍቴሪያዎች ክላስ ጋ ያለው ፎይ ፋርስሎፍት ነበረን፣ ቦስተን ዴስፓ። ከዛ ደግሞ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ስዌዲሽን፣ ቤቲ፣ ኢሲኤ፣ ኬር ኢትዮጵያ፣ እነዚህ እነዚህ ኦርጋናይዜሽኖች ውስጥ ነበር በጣም ብዙ ስራ የሚጠይቀው። የተለያዩ ሰዎች ኦርደር ያደርጉናል ከዚ ነሱ ጋር የሄድ እንደልበር እናረጋለን። አብዛኛው ማአት ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት ነው። አበባውን እንዳለበት የተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እነሱ በነፃ የሰጡን አበባ እኛ አስተካክለን እንሸጠዋለን ማለት ነው። ከአበባ ውጪ ይሄ ከረሜላ፣ ቾክሌቶች፣ የእጅ ብራስሌቶች የተለያዩ ነገሮች እንሸጣለን አበብ ማለት ነው። ግን አበባውንም ከረሜላ የሚሸክሩት ነው። አብዛኛውን በዶኔሽን ነው የምናገኘው ማለት ነው። ደሊቨሪ እያደረግን አበባ እየሸጥን አዲስ አበባ ዩኒቨርሲቲ ለሚገኙ ተማሪዎች ስኮላርሽፕ ፈንድ ለመስጠት ነበር እያደረግን የነበረው ማለት ነው። በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር ሁለት መቶ ብር በአመት እስከ ሁለት ሺ ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ አንድ መቶ ስልሳ ሁለት ተማሪዎችን መርዳት መቻላቸውን ሩት ትገልጻለች። ሰላሳ ብር ነበር ሲሽጡ ነበረው አንድ ቡኬ ደግሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር ና ሁለት ሺ ና አንድ ሺ አምስት መቶ ብር ነበረ ስንግሳ አንድ ተማሪ አንድ አመት እረዳለሁ ሲል ይህንን ቡክ ሊገዛት ይችላል ማለት ነው። አንድ በመጠቢያ ደግሞ ሀይላ ካብር ነበር ሲሸጥ የነበረው ይህ ከአስር ሺህ አበባ በላይ በሆኑ ሸጥ ነው ብዬ አምናለሁ። ለሙዝመት ገቢ የሚያሰበስበ በዚህኛው ፌብሩዋሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ ለስራ ሰጥቶታል። ሰትን ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርስቲ ይችላሉ። ተማሪዎች ከአካባቢያቸው የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ ያስመስክረው ይመጡና እሱ ምስክር ወረቀት ያስገባሉ በዛው መሰረት የስራ ተጽፋ ቢሮ ይመርጥና ያስገባልናል፣ እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያስገባል። እኛ መተላለፉን አለመተላለፉ ነው እንጂ የምናየው ተማሪዎቹ ማን እንደሆኑ ብዙ ጊዜ ያንን ነው። አብዛኞቹ ተማሪዎች ሴቶች ናቸው፣ ት ወንዶች ማሉ በባለፈው አመት የተገኘ ገቢ በሌሎ ሙቭመንት ስኮላርሽፕነት መቶ ስልሳ ሁለት ተማሪዎች ይተረዳሉ። በአመት ሁለት ሺህ ብር በወር ሁለት መቶ ብር ይሰጣል ማለት ነው። የዚህ ዓመት የገንዘብ ድጋፍ ተሰባስቦ አለ ማለቁን የምትናገረው ሩት አሁንም ቢሆን የበለጠ ተማሪዎችን ለመርዳት ፍላጎቱ ያላቸው ግለሰቦች እና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሙቭመንትን በጎፈንሚ አማካኝነት መርዳት እንደሚችሉ አስታውቃለች። የሎ ሙቭመንት ይሄ ገቢ ማሰባሰቢው አንድ ሴግመንት ብቻ ነው እንጂ ቴብል ዴይ የሚባል አይደል በየሳምንቱ የተለያዩ ርዕሶችን እያነሳ ከግቢ ማህበረሰብ ጋር የምንወያይበት ፕሮግራም አለን። የተለያዩ ካምፔኖች እናደርጋለን። ኦንላይን በሶሻል ሚዲያዎች ማለ በፌስቡክ በትዊተር ላይ የተለያዩ ርዕሶች እያነሳን ላይ ምስሉ ላይ እንወያያለን። የተለያዩ ፕሮግራሞች እናዘጋጀዋለን። በጠቃላይ ግቢ ውስጥ ስለያለ የስራ ተጾታን ጉዳይ ንግግርን መፍጠር ነው የሎንመንት የሚሰራው። ይህ መቀየር ምንሳ ለክ ዲያሎጎችን መፍጠር ንግግሮችን መፍጠር ላይ በጣም ብዙ ስራ እንሰራለን ማለት ነው። ቫለንታይንስ ዴ የጎፈንድ አካውንታችን ስቲል ራን እያደረገ ነው እስከሚቀጥለው አሚንት ስለዚህ መርዳት ለሚፈልጉ ሰዎች ከፈንድኛችን ላይ ከፈለጉ ሰማውን ጀምሮ መስጠት ይችላሉ። ሙቭመንትን ደግሞ በተለያዩ ነገሮች መነጋገር ከፈለጉ ፌስቡክ አካውንታችን፣ ትዊተር አካውንታችን፣ ኢንስትግራም አካውንታችን ላይ እንዲጠፍልን ይችላሉ። አብረን መስራት እንችላለን ማለት ነው ወድጄ ወድጄ I'm አድማጮች እንግዲህ በእጅጋየሁ ሽባባው ዘፈን ዘና እንዳላችሁ ተስፋ እናደርጋለን። የዛሬው ጋቢና ቪዮ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪ አማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮ በመጠቀም አድርሱን። ጋቢና ቪዮ አት ቪዮ ኒውስ ዶት ኮም የኢሜይል አድራሻችን ነው። ተጠቀሙ፣ በዛ ጻፉልን። ጋቢና ቪ ብላችሁም ኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ደውሉና ለጋቢና ቪዮ ብላችሁ መልእክት አስቀምጡልን ክፍልን ይደርሰናል። ፕሮግራሙን በመምራት አብሬያችሁ ያመሻውት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ኤልያስ አስማረ። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሸት። Tu não viu essa